ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአሁኑ ጊዜ የሚታዩ ግጭቶች መሰረታቸው ምንድን ነው የሚለውንም ለማጥናት እያሰብን ነው። ምክንያቱም ዝም ብሎ እዛ ቦታ የሚጨሰው ጭስ መሰረት ይኖረዋል ወይም ደግሞ በስተጀርባው ሌሎች ጉዳዮች ይኖራሉ። እነዛንም በጀርባ ያለውን ሁኔታ ማጥናትና ማየት አለብን። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ደምረው ሱራፌል ናቸው። ካርዲናል ብርሃነ ኢየሱስ የኢትዮጵያ የእውነትና እርቅ ኮሚሽን ሰብሳቢም ናቸው። በኢትዮጵያ ዘላቂ ሰላም እንደምን ይመጣል? የሚመሩት የእርቅ ኮሚሽን ስራዎችን ጨምሮ ከአሜሪካ ድምፅ ጋር ቀደም ሲል ያደረጉት ቃለ ምልልስ የሰዓቱን የዓለም ዜና ተከትሎ ይቀርባል። በሰሞኑ በኢትዮጵያ የተለያዩ ከተሞች የተቀሰቀሱት ግጭቶችና በህዝብ ላይ ያስከተሉት ጉዳት በሰጣ ገባ የክርክር ፕሮግራም የሁለት ወገን ሀሳቦች ይሞገታል። ሰላም ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከቅዳሜ ጥቅምት 15 2012 ዓ ምት ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ፕሮግራማችንን ታቀናብርልናለች። አሁን ወደ ቀዳሚው የሰዓቱ የዓለም ዜና። መልካም ምሽት ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ኬቨን ፋውለር በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። ጠቅላይ ሚኒስትር አብይ አህመድ ከሩሲያ ጉዟቸው መልስ ሰሞኑን ኢትዮጵያ ውስጥ ከተስተዋለው ሁከት ጋር የተያያዘ መግለጫ ማምሻውን አውጥተዋል። እስክንድር ፍሬውን ስልክ መስመር ላይ ይዣዋለሁ። ጤና ይስጥልኝ እስክንድር፣ እንደምናመሸህ። እንደምናመሸህ ሰለሞን እግዚአብሔር ይመስገን እንግዲህ እንዳየነው ማምሻውን የጠቅላይ ሚኒስትሩ ጽሕፈት ቤት የጠቅላይ ሚኒስትሩን መልእክት የሚናገር መግለጫ ይዞ ወጥቷል እና ምንድን ናቸው እስቲ ዋና ዋናዎቹ ነጥቦች በመግለጫው ላይ የተጠቀሱት? እንግዲህ ሰለሞን፣ አንተም እንደምታውቀው ጠቅላይ ሚኒስትር አብይ አህመድ ሰሞኑን በሩሲያ በተካሄደው የሩሲያ አፍሪካ ጉባኤ ላይ ሲሳተፉ ነው የቆዩት ሰሞኑን በኦሮሚያ ክልል አንዳንድ አካባቢዎች የተከሰቱ የተቃውሞ እንቅስቃሴዎችን ተከትሎ በነበሩ ግጭቶች በርካታ አሳዛኝ ነገር ሲከሰትም እሳቸው አገር ውስጥ አልነበሩም እና ይህ መግለጫቸው የሚጠበቅ ነበረ ዛሬ እንግዲህ ያወጡት መግለጫ የጽሁፍ መግለጫ ነው ያወጡት የተከበራችሁ የሀገሬ ህዝቦች ብሎ ይጀምራል ሰለሞን ሰሞኑን በተከሰተው እጅግ አሳዛኝ ግጭት በዜጎቻችን እና በንብረታቸው ላይ በደረሰው ሁሉ ማዘኔን አስቀድሜ ለመግለጥ እወዳለሁ፣ ይላል። ያጋጠመን ፈተና ኢትዮጵያውያን ካልተባበርን እና አንድ ሆነን ካልቆምን መንገዳችን ምን ያህል አስቸጋሪና አስፈሪ ሊሆን እንደሚችል ማሳያ ነው ብለዋል። ጠቅላይ ሚኒስትሩ መንደርደሪያቸው ላይ እንግዲህ ዋና ዋና አነሷቸው የሚባሉ ነጥቦች በዚህ መንገድ እየተንደረደረ በሚቀጥለው ጽሁፋቸው ጠቅላይ ሚኒስትሩ ያነሷቸው ዋና ዋና ነጥቦች ከዚህ የበለጠ ፈተና ቢያጋጥመን እንኳን የጀመርነውን ጉዞ አናቋርጥም ብለዋል። ሰለሞን ዋናው በጉዞቸው እንደሚቀጥሉ ነው መግለጻቸው ነው። የዚህ አንዱ ዋነኛ መልእክት አረሙን እየነቀልን ስንዴውን እየተንከባከብን እንሄዳለን እንጂ ለአረሙ ስንል ስንዴውን አንተወውም። በመንገዳችን የሚያጋጥሙንን እንቅፋቶች እያነሳን መንገዳችንን እንቀጥላለን እንጂ ወደ ቀኝም ወደ ግራም ወለም ዘለም አንልም ይላሉ ጠቅላይ ሚኒስትሩ ፈታኞቻችን ላሏቸውም ፈታኞቻችን ያሏቸውን በመጥቀስም ያሰፈሩት ነገር አለ ሰለሞን። ፈታኞቻችን ያልተገነዘቡት ነገር ቢኖር የተከፈለውን መስዋዕትነት ሁሉ ከፍለን የኢትዮጵያንና የሕዝቦቿን ብልጽግና የምናረጋግጥ መሆናችንን ነው ብለዋል ጠቅላይ ሚኒስትሩ ሰለሞን። በዚህ መልእክታቸው ላይ ይሄንን ሁኔታ የሰሞኑን ሁኔታ የብሔርና የሃይማኖት ቅርጽ ለማስያዝ ጥረት መደረጉንም እንደዚሁ ጠቁመዋል ጠቅላይ ሚኒስትሩ። ትክክል። ሰለሞን እንግዲህ በዚሁ መግለጫቸው ላይ ጠቅላይ ሚኒስትሩ እነዚህ በዚህ አይነት ነጥቦችን አንስተዋል። ችግሩ የብሔርና የሃይማኖት መልክ እንዲኖረው ለማድረግ ተሞክሯል። በዚህም የተነሳ ወገኖቻችን በአሰቃቂ ሁኔታ መስዋዕት ሆነዋል ይላሉ ጠቅላይ ሚኒስትሩ። የጸሎት ቤቶች ተቃጥለዋል። የንግድ ድርጅቶችና የመኖሪያ ቤቶች ወድመዋል። የተፈናቀሉ ወገኖች በተለያዩ ቦታዎች ተጠልለዋል። መተላለፊያ ያጡ ዜጎች በየከተሞቹ ከርመዋል። እንኳንስ ለማየት ለመስማት የሚዘገንን እኩይ ተግባር በወገኖቻችን ላይ ተፈጽመዋል፣ ብለዋል ጠቅላይ ሚኒስትሩ። ነገር ግን በልብ ሰባሪው ክስተት ብናዝንም ኢትዮጵያውያን ዛሬም ታላቅ ህዝቦች፣ አስተዋዮችና አመዛዛኞች መሆናቸውንም አይተናል፣ ብለዋል። ለዚህ በማሳያነት የጠቀሱት ጠቅላይ ሚኒስትሩ በዚህ ጽሑፋቸው ላይ ሰለሞን፣ ቤተ ክርስቲያን እንዳይቃጠል የሚከላከሉ ሙስሊሞች፣ መስጊድ እንዳይቃጠል ዘብ የሚቆሙ ክርስቲያኖች አሉን። ከእነርሱ ብሔር ውጭ ወገናቸው ሲሉ መስዋዕትነት የከፈሉ ኢትዮጵያውያንም አሉን ሰላምና ደህንነት ለማውረድ ሌት ተቀን የሚደክሙ ሽማግሌዎች አሉን ቤት ንብረታቸውን ላጡ መጠለያ የሚሆኑ መንገድ ለተዘጋባቸው ማደሪያ የሚያዘጋጁ ብዙ ወገኖች አሉን የፈተናው አላማ ተስፋ እንድንቆርጥ መንገዳችንን እንድንቀይር መሆኑን ተረድተው ዛሬ በሆነው ነገር ሳይደናገጡ ነገን አሻግረው የሚመለከቱ ዜጎች አሉን ብለዋል ለመከላከያና የፖሊስ ሰራዊት አባላትን በተመለከተም የጠቀሱት አሉ ሰለሞን ለህግና ለህሊና የሚቆሙ የመከላከያ እና የፖሊስ አባላት አሉን ያሉት ጠቅላይ ሚኒስትሩ እና እንግዲህ መጨረሻ ላይ የጠቀሱት ነገር ሰለሞን፣ ከህግ የበላይነት አንጻር የመንግስታቸውን አቋም ያንጸባረቁበት ነው። የህግ የበላይነትን ለማረጋገጥ እና አቅሲዎች በህግ ፊት ቀርበው ተገቢው ሁሉ ተገቢውን ሁሉ እንዲያገኙ የአለማወናውን እንሰራለን ብለዋል ጠቅላይ ሚኒስትሩ ይህ እንግዲህ የሰሞኑን ክስተት ተከትሎ አጥፊዎች ለፍርድ እንዲቀርቡ ከተለያዩ ወገኖችም ሲቀርቡ የነበሩ ጥሪዎችን ጋር ይገናኛል። በዚህ መልኩ ነው እንግዲህ የጠቅላይ ሚኒስትሩ መግለጫ፣ የሰሞኑን ሁኔታ በተመለከተ የወጣው መግለጫ ይሄን ይመስላል። ሰለሞን እንግዲህ በዚሁ መግለጫቸው ላይ የተፈናቀሉ እንዲመለሱ ንብረት የጠፋባቸው እንዲቋቋሙም እንደሚሰሩ መናገራቸውን አይተናል። እስክንድር የሚሆነውን ሁኔታ እየተከታተልን ሰሞኑንም እንቀጥላለን ጠቅላይ ሚኒስትሩ ወጥተው የሚናገሩትም ነገር ካለ፣ ሌሎች የሚሰጧቸውን ማስተያየቶች ካሉ እንደዚሁ አካተን ይዘን እንመለሳለን። ዘገባዎችን እንጠብቃለን ከአንተም ከሌሎች ዘጋቢዎቻችንም። በጣም አመሰግናለሁኝ። ደህናምሽ አመሰግናለሁ ሰለሞን፣ መልካም ምሽት። በሰሞኑ ሁከት አዘል ሁኔታዎች የስድሳ ሰባት ሰው ህይወት መጥፋቱን የኦሮሚያ ክልል ፖሊስ ኮሚሽነር ዛሬ አስታውቀዋል። ይህ በእንዲህ እንዳለ በኢትዮጵያ የዩናይትድ ስቴትስ አስታውቀዋል ኤምባሲው ለኢትዮጵያውያን ወዳጆቻችንና አጋሮቻችን ሲል ዛሬ ባወጣው አጭር መግለጫ ባለፉት ጥቂት ቀናት የተፈጠረውን ሁሉ በቅርብ ተከታትለናል። እናም አንዳንድ ግለሰቦች በገዛ ወገኖቻቸው ላይ ለመፈጸም በመረጡት ሁከት በጥልቅ አዝነናል ብሏል የአሜሪካ ኤምባሲ መግለጫ። በማከልም ብዙ ኢትዮጵያውያን እንደሚፈልጓት የነገሩን ነጻ፣ ደህንነቷ የተጠበቀና የበለጸገች አዲሲቱ ኢትዮጵያ ሁከትና ማሸማቀቅን በሚመርጡ አትገነባም፣ ለሁሉም የተሻለ ጊዜ እንዲመጣ አብረው ለመስራት ዝግጁ በሆኑ በጎ ፈቃድ ያላቸው የሁሉም ዳራ ሰዎች እንጂ ብሏል። በሌላ በኩል ደግሞ ለእርስ በእርስ መተማመን ምንም አይነት ጥያቄ፣ ቅሬታና ተቃውሞ ቢኖር በሰለጠነና ምንም አይነት ጥፋት በማያደርስ መልኩ ሕግን ተከትሎ ማቅረብን ባህላችን እናድርግ ሲሉ ካርዲናል ብርሃነየሱስ ሱራፌል ጥሪ አሰምተዋል። ሊቀጳጳሳት ዘካቶሊካውያንና የእርቅ ሰላም ኮሚሽን ሰብሳቢ የሆኑት ካርዲናል ብርሃነ ኢየሱስ ሱራፌል የኢትዮጵያን የወቅቱን ሁኔታ አስመልክተው ትናንት ባስተላለፉት ስድስት ነጥቦችን የያዘ ሐዋርያዊ መልእክት ባለፉት ጥቂት ቀናት በተለያዩ የሀገራችን ቦታዎች በተለይ በኦሮሚያ ክልልና በተወሰኑ የአዲስ አበባ አካባቢዎች በዜጎች ላይ የደረሰው ሁከትና የሞት አደጋ እንዲሁም መንገድ የመዝጋትና ንብረት የማውደም ስራ በእጅጉ አሳዝኖናል ብለዋል። ካርዲናል ብርሃነ ኢየሱስ ሱራፌል በተለይ ለወጣቶች ባስተላለፉት መልእክት ሀገራችን የሃይማኖት ሀገር እንደመሆኗ መጠን ከማናቸውም አመፅ እንድትርቁ በራሳችሁም ሆነ በሌሎች ሌሎች በሚያመልኩባቸው የእምነት ተቋማት ላይ ምንም አይነት ጥቃት እንዳትፈጽሙና ክቡር የሆነውን የሰው ልጅ ሕይወት የሚጎዳ ተግባር ላይ በመሳተፍ ህሊናችሁን እንዳታጎድፉ አባታዊ ጥሪያችንን እናስተላልፋለን ብለዋል ሙሉ መልእክታቸውን የአቡነ ብርሃነ ኢየሱስን በነገው ምሽት እናቀርባለን ካርዲናል ብርሃነ ኢየሱስ ሱራፌል ሊቀ ጳጳሳት ዘካቶሊካውያን የእርቀ ሰላም ኮሚሽን ሰብሳቢ የሰሞኑ ሁኔታ ከመፈጠሩ ሁለት ቀናት ቀደም ብለው በአሜሪካ ድምፅ ስቱዲዮ ተገኝተው ነበር ቃለ ምልልስ አድርገንላቸዋል ከዜናው ቀጥሎ ይቀርባል እንድታዳምጡት እጋብዛለሁ ከኢትዮጵያ ውጪ የሶማሊያዊቱ ሰሜን ምስራቅ ግዛት ፑንትላንድ ውስጥ ይንቀሳቀሳሉ የሚባሉ የእስላማዊ መንግስት ቡድን ታጣቂዎችን ለማደን የወጡ የዩናይትድ ስቴትስ ጦር ድሮኖች ሁለት ሲቪሎችን ገድለዋል ሲሉ የአካባቢው ሽማግሌዎች ለአሜሪካ ድምፅ ተናግረዋል። እጣን ለመልቀም የወጡ የነበሩ ሲሉ ለሶማልኛ አገልግሎት ዛሬ ቃላቸውን የሰጡት ሽማግሌዎች ጥቃቱ ትናንት ተፈጽሞበታል ወደ ተባለው ጎሊስ ተራራማ አካባቢ አሜራ ቀበሌ የላኳቸው ሰዎች የሚያውቋቸውን ሁለት ሰዎች አስከሬኖች ይዘው እንደተመለሱና ሦስተኛው ሰው ደግሞ መቁሰሉን ተናግረዋል። የዩናይትድ ስቴትስ የአፍሪካ እዝ ትናንት ባወጣው መግለጫ በአካባቢው ላይ ድብደባ መፈጸሙን አረጋግጦ በጥቃቱ ሦስት ሽብርተኞች መገደላቸውን በሲቪሎች ላይ ግን የደረሰ ጉዳት አለመኖሩን ገልጿል። አብራችን ቆዩ። ከምሽቱ አራት ሰዓት ዝግጅታችን ይቀጥላል። ለቀሪ ዝግጅቶች ወደ አሉላ አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። አሁን በቀጥታ ወደ ቀዳሚው ዝግጅታችን በመግቢያ ያስተዋወቅኩት ዝግጅት ነው። በኢትዮጵያ ዘላቂ ሰላም እንደምን ይመጣል በሚል ጭብጥ ዙሪያ ከኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ደምረው ስራፌል ጋር የተካሄደ ቃለ ምልልስ፣ በሰብሳቢነት የሚመሩትን የእርቅ ኮሚሽን ሥራዎችም ጨምሮ በተለያዩ ወቅታዊ ጉዳዮች ዙሪያ ከአሜሪካ ድምፅ ጋር ያደረጉት ቆይታ የመጀመሪያ ክፍል ቀጥሎ ይቀርባል። ካርዲናል ብርሃነ ኢየሱስን እያወያየችው ትዝታ በላቸው ናት። በጣም አመሰግናለው። የኢትዮጵያ የእርቅ ኮሚሽን ፕሬዚደንት ብፁዕ ካርዲናል ብርሃነ ኢየሱስ ደምረው ሱራፌል የኢትዮጵያ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ እንኳን በሰላም ወደ ስቱዲያችን መጡ። እንኳን ደህና ጠበቃችሁ። እሺ፣ ልጅ ስለ ተሳትፎ በዚህ ውይይት እንግዲህ እስቲ በቅድሚያ ወቅታዊ የኢትዮጵያ ፖለቲካ ላይ እና እናተኩር። እርሶ ያው የሰላምና የእርቅ ኮሚሽን ሊቀመንበር እንደመሆነው በወቅቱ የሀገሪቱ ሰላም ምን ይመስላል የሚለውን እኔና እንደሚታወቀው ጠቅላይ ሚኒስትር አብይ አህመድ የሰላም ኖቤል ተሸላሚ ሆነዋል። አሁን በቅርቡ ደግሞ መደመር የሚል የመመሪያ ፖሊሲ የሚመስል ይፋ አድርገዋል። እሳቸው ስለ እርቅ የሚያወሳ ወደ ኋላ አኒ ዛሬና ወደፊት ላይ እናትኩር፣ ሰላምና እርቅ ላይ እናትኩር፣ የጋራ ብልጽግናና ህብረትና አንድነት ላይ እናትኩር የሚል ነው። እስቲ በዛ ላይ መጀመሪያ አስተያየቶን ልውሰድና ወደ ሌሎች ርዕሶች እናልፋለን። እሺ፣ እኔም በመጀመሪያ ጊዜ በዚህ በስቱዲዮ ኢንተርቪው ስደረግ ለመጀመሪያ ጊዜ ነውና ቪኦኤን አመሰግናለሁ። የቢሮ ሰራተኞችንም ሁሉ አመሰግናለሁ። ቤተክርስቲያናችን ለጋዜጠኞች፣ ለሬዲዮ፣ ለቴሌቪዥን ሰራተኞች፣ በአጠቃላይ ለሚዲያ ሰራተኞች ትልቅ ክብር አላት፤ እንዲሁም ትልቅ አደራ ትሰጣለች ሁል ጊዜ ምክንያቱም ትልቅ ኃላፊነት ያለበት ስራ ነው እና ሚዲያ ለእውነት ሲቆም ሚዲያ እውነቱን ሲናገር ሲያሰራጭ ብዙ ነገር ይገነባል እና በዚህ ላይ እንግዲህ ቪኦኤ ለሚሰራውም አመሰግናለሁ። በአሁኑ ጊዜ ደግሞ በሀገራችን በኢትዮጵያ ይሄ ነው የሚያስፈልገን፣ መገንባት ነው። ማፍረሱን በብዙ ጊዜ አይተነዋል። በየመንግስት ለውጥ ጊዜ ብዙ ነገር ሲፈርስ እንደገና ከዜሮ ስንጀምር ብዙን አይተነዋልና የአሁኑ ለውጥ ደግሞ ማፍረስ ሳይሆን መደመር ነው ባለው ላይ መጨመር ነው እና ይሄ ትልቅ አመለካከት ነው። ምናልባትም በኢትዮጵያ ታሪክ የመጀመሪያም ነው ማለት እንችላለን እና በዚህ አስተሳሰብ እንግዲህ ያለፉት ሁኔታዎች እንዳሉ ሆነው እነሱንም በይቅርታ አልፈን ወደ አዲስ መንፈስ አብረን እንጓዝ የሚል አመለካከት ስለሆነ በጣም እንደግፈዋለን የኢትዮጵያም ሕዝብ በታላቅ ፍቅር ነው የሚያየው እና በተለይ ደግሞ አሁን ክቡር ጠቅላይ ሚኒስትር ዶክተር አብይ የዓለም የኖበል የሰላም ተሸላሚ መሆናቸው ለኢትዮጵያ ትልቅ ክብር ነው። ለኢትዮጵያም ብቻ ሳይሆን ለአፍሪካም ትልቅ ክብር ነው። ጥቂቶች ናቸው በአፍሪካ ደረጃም ይሄንን ትልቅ ሽልማት ያገኙት ወደ አስር እንደዚህ ቢደርሱ ነው እና እሳቸው ደግሞ መቶኛ ሆነው በዓለም ደረጃ ስለተሸለሙ በዓለምም እውቅና ተሰጥቷቸዋል። ይሄ የተደረገው እንግዲህ በአንድ አመት ተኩል ውስጥ ነው እና ብዙ ነገሮች ተሰርተዋል። ችግሮች የሉም ማለት አይደለም። ችግሮች አሉ። በየቦታውም የተከሰቱ ግጭቶች አይተናል። ግጭት ብቻ ሳይሆን ደግሞ የሚያሳዝነው በጥላቻና ቁርሾ ላይ የተመሰረተ ስለሆነ ከግጭት አልፎ ወደ ሰው ሕይወት ማጥፋት ደርሷል። ንብረት ማጥፋት ደርሷል። ህዝባችን መፈናቀል ለመጀመሪያ ጊዜ በብዛት በሀገር ውስጥ በራሱ ሀገር ውስጥ ስደተኛ መሆን ማለት ነው እና ያ ሁሉን አይተናልና እነዚህን የምናልፋቸው እንዴት ነው በሚለው ላይ ነው። እንግዲህ በአሁኑ ጊዜ የኢትዮጵያ ሃይማኖት መሪዎች አባቶች፣ በአጠቃላይ የሀገር ሽማግሌዎች አንቺም ያልሹ ደሞ አሁን በቅርብ የተመሰረተው የእርቀ ሰላም ኮሚሽን አባላትም ስራቸውንም ትኩረት የሚሰጡት ይህንን እንዴት እንቀጥለው። እዚህ ላይ እንግዲህ የእናንተን ኃላፊነት ስመለከት ለሚቀጥሉት ሶስት አመታት ስራ ነድፋችኋል። ሀሳቡም ደግሞ የነበሩ ቁርሾዎች ላይ የነበሩ ቅራኔዎች ላይ የሰብአዊ መብት ጥሰቶች ላይ ህዝብን ማቀራረብና መፍትሄ ማምጣት ነው። ነገር ግን እርሶም አሁን እንዳሉት ኢትዮጵያ አሁን ልክ ባህር ላይ እንደሚሳፈፍ መርከብ ናት። ከወዲህ ከወዲህ ንፋስ እንደሚያናውጣት መርከብ ናት። በየቦታው እርሶም እንዳሉት ግጭት አለ። ጠቅላይ ሚኒስትሩና አስተዳደራቸው መካከል እሳቸው የሚናገሩትና መሬት ላይ የሚካሄደው መካከል ልዩነት ያለ ይመስላል። የእናንተ ትኩረት ያለፈው ከመሆን ይልቅ በዚህ ላይ እንዴት መፍትሄ ልታመጡ ትችላላችሁ? አሁን ባለው ሁኔታ ላይ እርግጥ ነው እንግዲህ ይሄ እርቀ ሰላም ኮሚሽን በኢትዮጵያ ታሪክ በአዋጅ የተቋቋመ ኮሚሽን ነው። በአዋጅም ሲቋቋም፣ ያው በአዋጁ ላይ መሪያዎች አሉ፣ አላማዎች አሉ እና የኢትዮጵያ ታሪክ ውስጥ የነበሩ እንዴት ልናይ ይገባል በሚለው ላይ ይሄም ኮሚሽኑ እየተዋየ ነው። በሚወያይበት ጊዜ አንድ አምስት የሚሆኑ ኮሚቴዎችን አዋቅሯል። አንደኛ የህዝብ ግንኙነት ኮሚሽኑ ምንድን ነው ምንድን ነው የሚሰራው ቢለው ከሚዲያም ሰዎች ከሌሎችም ጋር ሆነን የምንሰራው ነገር አለ። ይሄ እንዳለ ሆኖ ሁለተኛ ኮሚሽን ደግሞ ማመልከቻዎችን ማመልከቻዎችን የሚቀበል ተበድያለሁ እንዲደርሶብኛል የሚለውን በደሉን ምኑን ዘርዝሮ የሚያቀርብበትና እንዲታይለት የሚፈልገውን ነጥብ ግጭቶች ማለት በነበሩም ነው፣ በአሁኑም ሊሆን ይችላል፣ ግን ይበልጥ በነበሩም ነው። እነሱን ያሰባስባል። ያሰባስብና ደግሞ ሌላ ኮሚቴ ያለ አጣሪ ኮሚቴ የምንለው እንግዲህ በጣም በሩቱ የተዘጋጁ ሰዎች አሉ። እና ያ አጣሪ ኮሚቴ ደግሞ ይሄ በደል ደርሶብኛል የሚለው ግለሰብ ይሁን ቡድን ይሁን እውነት ነው ወይስ እንዴት ነው ብሎ የሚያጣራል። እሱን ካደረገ በኋላ ነው ወደ እርቅና ሰላም የሚሄደው። በአሁኑ ጊዜ የሚታዩ ግጭቶች መሰረታቸው ምንድን ነው የሚለውንም ለማጥናት ብሎ እዛ ቦታ የሚጨሰው ጭስ መሰረት ይኖረዋል ወይም ደግሞ በስተጀርባው ሌሎች ጉዳዮች ይኖራሉ። እነዛንም በጀርባ ያለውን ሁኔታ ማጥናትና ማየት አለብን እና የእርቀ ሰላም ኮሚሽን ዝም ብሎ በየቦታው እየሄደ የእሳት ማጥፋት ጉዳይ ሳይሆን የሚሰራው ዋናው የመሰረታዊ ምንጮች ምንድን ናቸው የግጭቶች የሚለውንም ነው የሚያጠናው። ምክንያቱም ያሉትን ግጭቶች እዚህም እዛም ያሉትን መንግስት ባሉት መዋቅሮች እየሰራ ነው። በፍርድ ቤቶች ይሁን፣ በፖሊስ ይሁን፣ በመከላከያ ይሁን፣ በአገር ሽማግሌዎች ይሁን፣ በምን እየሰራ ነው። እያበረደም እየተወያየ ነው። ግን የእኛ ዋናው አላማ በግጭቶች ጀርባ ያሉትን ነገሮች አጥንተን እንዳይደገም እንዳይደገም እንዳይደገም ምን እናድርግ የሚለው ላይ ቅድም በጠቀስኩልሽ በአምስቱ ኮሚቴዎች እየተጠና እየተዘጋጀ ወደ ቋሚ መፍትሄ ለማዝገብ ነው ሀሳባችን። እንግዲህ ብፁዕ ካርዲናል ብርሃነ ኢየሱስ፣ ወደ ቀደመው ጥያቄ እመለሳለሁ። አሁን በኢትዮጵያ በተለያዩ አካባቢዎች ክልል መንግስታት የሚባሉት መካከል ፍጥጫ አለ። በራሱ በማዕከላዊው መንግስት በፌዴራል መንግስትና ለምሳሌ በትግራይ ክልል መካከል እንዲህ ቃል መመላለስ እና መናቆር አለ፣ የጦርነት ዝግጅት አለ የሚሉ አካላት አሉ፣ በተለያዩ ቦታዎች ፍንጭ የሚሰጡ ከዛም ውጭ ደግሞ ትግሉን አቅጣጫ ያስያዘና መስዋዕት የከፈለው ወጣት ከህግ በላይ እየሆነ ያለ ይመስላል በየክልሉ። ለዚህ ሁሉ ግን ወቅታዊ መፍትሄ ነው አገሪቱ የምትጠይቀው። ቀደም ሲል ስለ ሚዲያም አንስተው ነበር። መገናኛ ብዙኃን በሀቅ ላይ የተመሰረቱና ሚዛናዊ እንዲሆኑ የሚል ሀሳብ እርሶም ሰንዝረዋል መክፈቻችን ላይ። ነገር ግን ሀገር ውስጥ ህዝብን ከህዝብ የሚያጋጩ መልእክት ያስተላልፋሉ የሚባሉ መገናኛ ብዙኃን አሉ። እነኚህ ነገሮች ግን የማይቆዩ አገሪቱን ወደ መጥፎ አቅጣጫ ሊወስዱ የሚችሉ ፈጣን መፍትሄ ያስፈልጋቸዋል። ምን ይሉኛል እንግዲህ? በዚህ ላይ የእርቀ ሰላም ኮሚሽን አባላት ምናልባት ስታጠኝ አይተሸዋል። ወደ አርባ አንድ እንሆናለን። ከልዩ ልዩ የህብረተሰቡ ክፍል የተውጣጡ ብዙ ምሁራን፣ ብዙ የአገር ሽማግሌዎች፣ ሴቶች፣ ወንዶች፣ አርባ አንድ አትሌቶች፣ እንደዚህ ፕሮፌሰሮች ሁሉ ያሉበት ናቸው እና እንደምታዩ ደግሞ ምክትል ሊቀመንበሯ ሴት ናት። ወይዘሮ የት ነበርሽ ንጉሴ ትባላለች። ምናልባት እሷንም ኢንተርቪው ታደርጊያት ይሆናል ወደፊት እና ሰፊ ስብስብ ነው። ከሰላም ኮሚሽን አባላት እንዲሁም ደግሞ ከሌሎችም ጋር በቅርብ የሚሰራ ነው። እነዚህ ተመርጠው የኮሚሽን አባላት ሆነው ፓርላማ ሄደው መሀል አድርገው ይህንን ለመስራት ፊት ፊት የሚሄዱ ናቸው እንጂ በጀርባቸው የአብያተ ክርስቲያናትም ሆኑ የእስልምና ጉባኤም ሆነ የሌሎች እንዲሁም ደግሞ የብዙ ሊቃውንት ታሪካዊ ስራዎችን የሰሩ ትላልቅ ሰዎችም ያሉበት ኮሚሽን ነው እንደምታውቁው። እና ኮሚሽኑ ምን አስቧል? የእርቀ ሰላም ስራ የኮሚሽኑ ብቻ አይደለም፣ የመላው ሀገሪቱ ህዝብ ነው። እንዲሁ ደግሞ ይህ የእርቀ ሰላም ኮሚሽን ስራ ወደ ህዝቡ መውረድ አለበት። ህዝቡ የኔ ነው ሊለው ይገባልና ህዝቡን ያቀፈ ኮሚሽን መሆን አለበት የሚል አመለካከት አለ። እንዲሁ ደግሞ በአሁኑ ጊዜ መሪዎች ነን የሚሉትንም እነሱንም በማነጋገር ላይ እንገኛለን። አሁን ለምሳሌ አንቺ ላነሳሽው የክልል ርዕሳነ መንግስታት አባላትን የኦሮሚያን አነጋግረናል። የደቡብ ህዝቦችን አነጋግረናል። ወደፊትም ደግሞ ሄደን የትግራይም የአማራንም እናነጋግረና ሌሎቹንም ደግሞ አሁን በሶማሌም በአፋርም በጋምቤላ በቤኒሻንጉል ያሉትን ሁሉ እናነጋግራለን። ምክንያቱም ከእነሱም መስማት እንፈልጋለን። ግጭቶች፣ በህዝብ መካከል ያሉት አለመግባባቶች በምንመለከትበት ጊዜ ምንጫቸው ምንድን ነው በምንለው ጊዜ ብዙዎቹ ህዝባዊ አይደሉም። ከህዝብ የተነሱ ግጭቶች አይደሉም አይደሉም። እና ህዝብ ለህዝብ አይደለም የተጋጨው እና ምናልባት ያጋጩ ይኖራሉ። አዎ እንጂ ህዝብ ለህዝብ የተጋጨ በኢትዮጵያ ታሪክ ደግሞ እንደምታውቂው ኢትዮጵያ ህዝብ እንግዳ ተቀባይ ነው። አሁን አንቺ እንዲያው በቃ ወደ ላሊበላ ንግደት እሄዳለሁ ብለሽ ቦርሳሽን ይዘሽ በግር ስትሄጂ ወደዛ በግር ነው የሚሄደው ብለሽ ብትነሺ አንድ ቦታ ቢመሽብሽ አሳድሩኝ ትያለሽ እና ሲያሳድሩሽ እነሱ የእግዚአብሔር እንግዳ ብለው ነው የሚያሳድሩት እና ግርሽን አጥበው ምግብ ሰጥተው ጥሩ መኝታ ሰጥተው ነው በኋላ ግማሽ መንገድ ይሸኙሻል። ከየት መጣሽ፣ ዘርሽ ምንድን ነው፣ ከየትኛው ወንዝ ነው ተሻግረሽ የመጣሽው የሚል ነገር የለም በኢትዮጵያ ህዝብ መካከል ነው። ይሄ ነው እንግዲህ መሰረታችን እና ይሄ ደግሞ እግዚአብሔር ይመስገን በእግዚአብሔር ቃል እና በመጽሐፍ ቅዱስ ላይ የተመሰረተ ነው። ስለዚህ እንዲህ አይነት ህዝብ ነው ኢትዮጵያ ያላት፣ እንጂ ማን ነው አንተ እንደዚህ ዘርነህ አንተ እንደዛ ዘርነህ እና በሉ እዛ አካባቢ ያላችሁ ወደ ዘራችሁ፣ ወደ ሀገራችሁ፣ ወደ ትውልድ ቦታችሁ ተመለሱ እየተባሉ የተደረጉ ግጭቶች ምንጫቸው ምንድን ነው የሚለውንም እያጠናሉ። እንግዲህ እርስዎም እንዳሉት ብዙም ጊዜ ተመልካቾች የሚጠቀሰው ምንድን ነው? ኢትዮጵያ ውስጥ ላለው ችግር ምንጮቹም መፍትሄዎቹም የፖለቲካ መሪዎች፣ የፖለቲካ ልሂቃን ነው። የፖለቲካ ታጋዮች ነን የሚሉ ህዝብን የሚቀሰቅሱ፣ ህዝብን የሚሰብኩ ናቸው። እርሶም አሁን በደንብ እንዳሉት ምናልባት ታዲያ ትኩረቱ እነኚህ ልሂቃን ላይ ቢሆን ሳ የእርቁ የተለያየ የፖለቲካ ምኞት ወይንም የስልጣን ፍላጎት ያላቸው ላይስ ቢሆን የእርቁ አላማ የኮሚሽኑ የእርቁ ማለት ነው እነሱንም ያቅፋል። ምክንያቱም የህዝብ ክፍል አባላት ናቸው። እነሱም በስተጀርባቸውም እነሱን የሚደግፉ አሉ። ከጥቅም ከስልጣን ጋር የተያያዘም ነው እና ይህ እንግዲህ የቡድንም ስራ ሊኖር ይችላል። ለስልጣን መታገል ተገቢ ነው፣ ስልጣን መታገል ትክክል አይደለም እያልን አይደለንም። ነገር ግን ሚዛናዊ የሆነና ህዝብን በማይጎዳ መልኩ የሚያደርጉትን የፖለቲካ ትግል እንዲያደርጉ መሪዎች ላይ በተለይ በአሁኑ ጊዜ መሻገር ይሉታል ኢትዮጵያ ውስጥ ያሉ ልሂቃን ይህን ሁኔታ መሻገር የሚቻልበት ሁኔታ ላይ ለመድረስ ነው። እንግዲህ እውነት ነው እ ለሱ ነው እንግዲህ ሁሉንም ለማነጋገር ሀሳብ የያዝነው የእኛንም አቋም ለሁሉም መግለጽ የምንፈልገው ይገርምሻል፣ ስለ ኢትዮጵያ ሰላም፣ ስለ እርቀ ሰላም ከሁሉ ጋር ስንነጋገር ሁሉም ይፈልጋል። ሰላምን ሁሉም ይወዳታል። እርቅንና አብሮ ተከባብሮ መኖርን ሁሉም ይወደዋል። ይሄ እንዳይሆን የሚያደርጉ ነገሮችን ብዙዎቹም ያቋቸዋል። ስለዚህ እነዚህን እንዴት እንቅረፍ በሚባልበት ጊዜ አብረን እየተዋየን እያደረግናቸው ነው እና በዚህ ላይ እንግዲህ እግዚአብሔር ረቶን። ምክንያቱም እኛ በእርቀ ሰላም ኮሚሽን ውስጥ ያለነው ሰዎች ይህ ስራ የእግዚአብሔር ስራ ነው። ህዝባችን በጸሎት ከእኛ ጋር እንዲሆን አደራ እያልን እየለመነው ነው። አንድ ጊዜም ብሔራዊ የጸሎት ቀን አውጀናል። አንድ ላይ ህዝቡ ወደ ራሱ እንዲመለስና በሚያመልከው አምላክ አማካይነት ሰላምን እንዲያገኝ አንድ ለራሱ እያንዳንዳችን የሰላም መሳሪያዎች እንድንሆን፣ እያንዳንዳችን ሰላም ሲኖረን ነው ከጎረቤቶቻችን ወይም ከቤተሰቦቻችንም በሰላም መኖር የምንችለው፣ ከጎረቤትም ጋር በሰላም የሚኖረው እና ሰላም የእግዚአብሔር ስጦታ ናት እና የጸሎት ፍሬ ናት በማለት ለህዝቡ ይህንን እያሰረጽን ነው። ይህንኑ ቃል ደግሞ ለባለስልጣናት እንነግራለን። እነሱም እኮ ቤተሰብ አላቸው እነሱም እኮ ልጆች አሏቸው፣ እና እነሱም እኮ ሰላምን፣ እርቅን ይፈልጋሉ። ስለዚህ ይሄንን እንዴት አድርገን ነው ዘላቂ የምናደርገው? ያቺ የምትኳትም እናት እንጨት ሰብራ ምን ብላ ቤተሰቧን የምትመራ እናት ያለበት ሀገር ነው እኛ የምንኖረው። ገበሬውም ቢሆን እንደዚህ ልጆችም፣ እግዚአብሔር ይመስገን፣ በአሁኑ ጊዜ ትልቅ የትምህርት ድል እያገኙ ናቸው በመላው ኢትዮጵያ። ይሄም ደግሞ መመስገን ያለበት ስራ ነው። ሰላም የእግዚአብሔር ስጦታ ከሆነ እግዚአብሔር የሰጠን ሰላም እንዴት እንጠብቅ በማለት እያንዳንዱ ወደ ልቡ ሕይወቱ እየገባ እየመረመረ ነው። እነዚህም ከፍተኛ ኃላፊነት ላይ ያሉ ባለስልጣናት ይሄ ጉዳይ ገብቷቸዋል፣ እነሱንም ይነካቸዋል። ስለዚህ ለስልጣን ተብሎ ለኃይል ተብሎ ሰውን ረጋግጦ የሚገኝ ስልጣን ሰላማዊ ሊሆን አይችልም። እንደው በተለይ እንደው ተጨባጭ መፍትሔ ለማስገኘት አሁን ለምሳሌ በጣም ብዙ ሰዎች የኢትዮጵያ አደረጃጀት ላይ የሚያቀርቡት ትችት ምንድን ነው? ክልሎቹ በጣም በስልጣናቸው ፈርጥመዋል። መሳሪያ የታጠቁ በየዘርፉ ፖሊስ አለ፣ አድማ በታኝ አለ፣ ሚሊሻ አለ። የተደራጀ ሀይል እየሆኑ ነው። ይሄ ደግሞ ኢትዮጵያ ውስጥ ሰላም አያመጣም። በተለይም በጡንቻ መፈርጠም ግጭትን ነው የሚጋብዘው። ግጭትም ካለ ከሰላም መፍትሄ ይልቅ በሀይል መመለስን ነው የሚጋብዘው። ክልሎች ጋር ስትነጋገሩ አሁን ለምሳሌ ከኦሮሚያ ጋራ ተነጋግረዋል ብለዋል። ደቡብ ውስጥ በቅርቡ ስለነበረው ግጭት ተነጋግራቸዋል ይህንን ታነሱላቸዋላችሁ? እናነጋግራለን እናነጋግራለን። በተጨባጭ እስቲ በምሳሌ አድርገው ለምሳሌ በደቡብ ህዝቦችን ቢሆን አሁን ብዙ ጊዜ እናንተም መዘገባችሁት የጌዲዮ ና የጉጂ ህዝብ መፈናቀል ትልቅ አለ። የእኛም ቤተ ክርስቲያን በዛ አካባቢ የተቻላትን አገልግሎት ለመስጠት ሞክራለች ከሌሎችም ጋር በመሆን። ስለዚህ በዛም አካባቢ አንዳንድ ጊዜ አንቺ እንዳልሽው ግጭቱ መልሶ ተመልሶ እየመጣ ጉዳት ያመጣል። ወጣቱም ቢሆን በዛ ውስጥ ይሳተፋል። የክልሉም ፖሊስ ይሁን ሁሉ ይሳተፋል። ማዕከላዊ መንግስት መከላከያን ነው የሚያመጣው፣ ለማብረድም ሆነ ተውተው ለማለት። ለጊዜው ግን ይህን ሁሉ በምናነጋግርበት ጊዜ እኛ ዓላማ ምንድን ነው? የአሁኑን ሁኔታ እያየን የአሁኑ ሁኔታ መልስ የሚያገኝበትን መንገድ አገር ሽማግሌዎች ከአባ ገዳዎች፣ እንዲሁም ደግሞ ከሃይማኖት ተቋማት በዛ አካባቢ ካሉት ከእኛም ጋር ሆነን ለመፍታት እየሞከርን ነው ግን ዘላቂው መፍትሄ እንዴት ነው የሚመጣው? ነው እና እሱ እንግዲህ እግዚአብሔር ካሳካልን በፊታችን ግንቦት ላይ ምርጫ ይመጣል። ይሄ በሚመጣበት ጊዜ ትልቅ ነገር ነው። በሕገ መንግስቱም ያለ ነው ምርጫ ይደረግ ተብሎ በዛን ጊዜ ቢደረግ ክልል ላይ ያሉት ሰዎች ሁሉ በዚህ ተሳትፏቸው፣ ሰላማዊ ሕዝብን ባሳተፈ መንገድ ምርጫው ቢካሄድ፣ ሁለተኛው ደግሞ ሰላማዊ እንዲሆንና ህዝብን በማይጎዳ መንገድ የምርጫውን ሂደት እንዲከታተሉ ቃል እንዲገቡልን ለመጠየቅም ነው። ወደፊት እኛ እያዘጋጀን ያለ ነው እነዚህ የክልል ኃላፊዎቹን በሙሉ እና ይሄንን ካደረግን የሚቀጥለው ምርጫ ላይ ያው እንግዲህ ፓርላማ ሲገባ ያሸነፈው አሸንፎ ቅድም ያነሳሻቸው ጥያቄዎች ሊነሱ ይችላሉ። ይሄ በድሮ ህገ መንግስት የተመሰረተው የክልላዊ አስተዳደር የፌዴራል አስተዳደር የሚሻሻልበት መንገድ አለ ወይ? መሻሻል እስካለበት እንዴት ነው መሻሻል ያለበት? የዚህስ የወጣቶቻችን ሁኔታ እንደምታውቂው ነው። ምናልባት ስድሳ በመቶ ሰባ በመቶ የኢትዮጵያ ህዝብ ወጣት ነው እና አሁን ደግሞ እግዚአብሔር ይመስገን በትምህርትም በምንም ተመርቆ ተመርቆ ያለ ነው። ስራ አጥነት አለ። ያ ክልሎችስ በዚህ ላይ እንዴት ይሳተፋሉ? ወጣቱ ስራ የሚያገኝበት የወደፊቱን ህይወት የሚመራበት መንገድንስ ይቀይሳሉ ወይ የሚልም አመለካከት ሁሉ ይመጣል። የወጣቱም ጥያቄ ይሄ ነው፣ ይሄ ጥያቄ ነው፣ የቤተሰብም ጥያቄ ይሄ ነው። እና እዚህ ላይ ለመስራት የቀጣዩ ምርጫ ወሳኝ ነው። ፓርላማ ከተገባ በኋላ ነው መሻሻል የሚችሉ ነገሮች መሻሻል የሚችሉት። ምርጫው ሰላማዊና ፍትሐዊ እንዲሆን ምን መደረግ አለበት ይላሉ? እርስዎ እንደ ቅድመ ሁኔታ ምን መሆን አለበት? ሀገር ውስጥ በበኩሌ የሚቀጥለው ምርጫ ሰላማዊ፣ ፍትሐዊ፣ ዴሞክራሲያዊ እንዲሆን ህዝባችን እንዲጸልይ አደራላለሁ። ምክንያቱም ይህ ትልቅ መነሻ ነው የሚሆነው ለኢትዮጵያ የዲሞክራሲያዊ ተቋማትንም ማጠናከር የምንችለው በምርጫችን ሰላማዊና ፍትሐዊ የሆነ መሆኑን ስናስመሰክር ነው። አሁን ለምሳሌ እንትኑ የምርጫ ቦርዱ እንዴት እንደሚጠናከር፣ የፍትህ አካላት እንዴት እንደሚካተሉ እንደሚጠናከሩ፣ እንዲሁም ደግሞ መንግስት በፓርላማም ሆነ በመከላከያ በኩል እንዴት ማጠናከር እንደሚችል ማየት የምንችለው ፍጹም እንኳን ባይሆን ፍጹም እንኳን ባይሆን ይሄ ምርጫው መንገዱን የሚቀይስልንና አቅጣጫ የሚያሳየን እንዲሆን እንጸለያለን። ደግሞም ብዙዎች በዚህ ላይ እየሰሩ ስለሆነ ወደዛ የምንቀርብበት ጊዜ ይመጣል ብዬ አስባለሁ። እንግዲህ ብፁዕ ካርዲናል ብርሃነ ኢየሱስ፣ መጨረሻ የሚሆን ጥያቄ፣ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ ድጋፍ ነበራቸው በሀገር ውስጥም በውጭ ሀገርም። ነገር ግን በልዩ ልዩ ምክንያቶች በተለይ ዳያስፖራ ከሚባለው ውጭ ካለው ድጋፉ ትንሽ እየተመናመነ ነው። አንዱ ለምሳሌ ለዚህ መነሻ የሆነው የአዲስ አበባ የባለቤትነት ጉዳይ ነው። አዲስ አበባ የማን ነው የሚለው እና ይሄንን ይዘው የሚታገሉ አቶ እስክንድር ነጋና ባልደረቦቻቸው አዲስ አበባ ከተማ ውስጥ ሰልፍ ለማድረግ የጠየቁበት ሁኔታ አለ ይከልከል አይከለከል የማይታወቅበት አሁን ለምሳሌ በዚህ በመጨረሻው ባለፈው መንገዱን ወጣቶችና በፖሊሶች ተዘግቶ ከአማራ ክልል ለሰልፉ ወደ አዲስ አበባ ይመጡ የነበሩ በሙሉ ሳይገቡ የቀሩበት ሁኔታ አለ። ይሄ ነገር እንግዲህ በአንድ አፍ እሳቸው ስለ ዲሞክራሲ ነው የሚያወሩት፣ ስለ እርቅ ነው የሚያወሩት፣ ስለ አንድነት ነው የሚያወሩት። በሌላ በኩል ደግሞ በጣም መሰረታዊ የሆነ የዲሞክራሲ መብት የሆነውን መሰለፍ ያለ መፍቀድ በተመልካቾች ዘንድ ቅራኔ የሚፈጥር ነው። ይሄ እንዴት ይፈታል? እንግዲህ ወደንም ጠላንም አዲስ አበባ የፖለቲካ ርዕስ ሆኗል። አሁን አንድ ያው የፌዴራል ዋና ከተማ ነው። ሁለተኛው ደግሞ የኦሮሚያም ዋና ከተማ ነው። የአፍሪካም ዋና ከተማ ነው። አፍሪካ ሕብረትም እዛ ነው ያለው እና እንደሚታወቀው ከመቶ ሰላሳ በላይ የሚሆኑ ኤምባሲዎች ያሉበት ከተማ ነው። ትልቅ ዓለም አቀፋዊ ከተማ የሆነ ነው። ይሄ የአዲስ አበባ ሁኔታ እንዴት ይፈታል ሚለው ላይ እኔ እንደማየው ውይይት ነው፣ በመነጋገር ነው። ማዶ በማዶ በመሆን ወይም ደግሞ በመከልከል የሚመጣ አይመስለኝም። እኔ ዋናው ግን ለውይይት ሁሉም አካላት አሁን ዝም ብሎ እንግዲህ ከአማራ ክልል ከምን የመጣው መከልከሉ ብቻ ሳይሆን ከኦሮሚያም ሊመጣ ይችላል፣ ወይም ከደቡብ ህዝብ ሊመጣ ይችላል፣ ወይም ከጋምቤላም ሊመጣ ይችላል። ምክንያቱም አዲስ አበባ የሁሉ ናትና እና ይሄም እንግዲህ ምናልባት ከምርጫውም ጋር እየያዛል ብዬ እገምታለሁ ወደፊት የሚመሰረተው መንግስትን ይበልጥ ይመለከተዋል። ዶክተር አብይ እዚህ በመጡ ጊዜ እናንተ ትልቅ አቀባበል ነው ያደረጋችሁላቸው ዳያስፖራው ነበር እሺ ነበር እኮ ሲባል ሩቅ አይደለም እኮ ሁለት ዓመትም አልሞላ አልሞላውም። እና ሂደቶች አሉ። ስለዚህ ግን ደግሞ አንዳንድ ሁኔታዎች ላይ ስህተት ስህተቶች የሉም ማለት አይደለም። ስህተቶች ሊኖሩ ይችላሉ። እነዚህን ማረም የምንችለው አቅጣጫ ማስያዝ የምንችለው በውይይት ነው። እኛ ሁልጊዜ በቤተክርስቲያናችን የምንለው እሱ ነው በጠረጴዛ ዙሪያ እያንዳንዱ ሰው የራሱን አሳብ ካቀረበ ወደ መፍትሄ መቅረብ እንችላለን። ተስፋ ልንቆርጥ አይገባም። በዚህ ብዙ ነገሮች እየተሰሩ ነው። በሀገራችን በተለይ በዶክተር አብይ የተሰራው ትልቁ ስራ ከጎረቤቶቻችን ጋር ሰላም መሆናችን ነው። ከሁሉ ጎረቤቶች ጋር ሰላም ነን። ከእኛ አልፈው ከውስጡ አልፈው ለኤርትራም ሆነ ለሱዳን ካርቱም ላይ ደቡብ ሱዳን ላይ ሶማሌ ላይ ኬንያ ላይ ያደረጉት የሰላም ጥረት ትልቅ ነው። በዚህም ደረጃ ነው ዓለም አቀፋዊ የሰላም ኖብል ፕራይስ ያገኙት። የሚቀርብባቸው ትችት ምንድን ነው? ጎረቤትን ማስታረቅ ጥሩ ሆኖ ያለ የሰላም ኖቤሉም ሽልማት ትኩረት እዛ ላይ ነው። ነገር ግን አገር ውስጥ ያለ ችግር አገር ውስጥ በየእለቱ በየጥጉ ዜጎች እየሞቱ እየተፈናቀሉ ይሄ ትኩረት እሱ ልክ ነው፣ እሱ እውነት ነው። እና ክልሎችም ባላቸው ሕገ መንግስታዊ ስልጣን እኛንን የምናዘ የሚሉ አሉ አይደለም እንዳይባል ሕገ መንግስታዊ ስልጣን ተሰጥቷቸዋል። ይሄንን እንዴት ነው የምናሻሽለው የሚለው ላይ ነው ወደ መስረት አዎ፣ እንዴት ነው የምንሰራው የሚለው ላይ እየሰሩ ይመስለኛል፣ እየመከሩም ይመስለኛል ከምርጫው በኋላ። አዎ፣ ህዝቡም ደግሞ አብዛኛው ህዝብ በእውነቱ የኢትዮጵያ ሕዝብ ትኩረት ሰጥቶ በአሁኑ ጊዜ አገራችን ትልቅ ስም ያላት አገር እንደመሆኗ መጠን ወደፊትም ትልቅ መሆኗን ለማስመስከር ሕዝቡ ብዙ ጥረት እያደረገ ነው እና እንዲያው ምናልባት አንቺ ሰምተሽ ይሆናል የኢትዮጵያ አየር መንገድ ትልቅ አደጋ በደረሰ ጊዜ በዚህ በቢሾፍቱና በሞጆ መካከል ተከስክሶ የወደቀ ጊዜ 157 የዓለም ሰዎች ነው እዛ የሞቱት፣ ኢትዮጵያንም ጭምር ኬንያውያንም አሜሪካውያንም ጭምር ነው የሞቱት። እና እዛ ላይ የተደረገው የሚገርመው ሁኔታ እዛ አካባቢ ያሉ ገበሬዎች እናቶችና አባቶች ሰለስቱ ሰልስቱን አውጥተው ሰባተኛውን አስቀድሰው አስራ ሁለት ብሎ አርባ ሁሉ አውጥተው ይኸው መንፈቅና ዓመት ሁሉ እያከበሩ ናቸው። እነዚህ እኮ የእነሱ የእህት ልጆች ወይም ያክስት ልጆች አይደሉ። ሰዎች ስለሆኑ ሰዎች ስለሆኑ ክብር ይገባቸዋል ብለው እናትና አባት ሩቅ ያሏቸው ናቸው፣ እኛ ጋር መጥተው የሞቱት በማለት ትልቅ ምሳሌ የሰጡን ሕዝቦች ናቸው እነዚህ። እነዚህ እንግዲህ የኢትዮጵያ መልካም ገጽታዎች ናቸው። በጣም ትልቅ ገጽታ ነው። ኢትዮጵያ ደግሞ ከራሱ አልፋ ከሌላም የምትሆን ሀገር ናት። አሁን የደረሰባት ይሄ ቁርሾውና ሰብአዊ ጥሰቱ፣ ፈተናዎች፣ ችግሮች በብዛት አሉ። እነዚህንስ እንዴት ነው የምትወጣው? ኢትዮጵያ የሁለት አመት እድሜ ያላት ናት ወይስ ከ2000 ዓመት በላይ ታሪክና ባህል ያላት ሀገር ናት የሚለው ላይ ይበልጥ ጥናትን መሰራት አለባት። በዛ ነው እንግዲህ ወደ መልካም አቅጣጫ ወደ ሰላም አቅጣጫ መሄድ የምንችለው ለማለት ነው። እንግዲህ በመጨረሻ እርቅና የሰላም ኮሚሽኑ ከሩዋንዳና ከደቡብ አፍሪካ ተመክሮዎች በመማር መፍትሄ ለኢትዮጵያ ያበጃል የሚል ነገር አንብቤ ያለው እርቅ ኮሚሽኑ ዌብሳይትና እስቲ ይህንን ጠቅለል አድርጎ ያስረዱንና በዚያ ውይይታችን እናጠቃልላለን። እሺ፣ አመሰግናለሁ። እንግዲህ በእርቀ ሰላም ኮሚሽን ኢትዮጵያ መጀመሪያ አይደለች አንቺ እንደጠቀሽው ትልቁ የደቡብ አፍሪካ ጉዳይ ነው። በዛ ላይም እውነትና የእርቅ ኮሚሽን አቋቁመው ብዙ ሰርተውበታል። ሩዋንዳም ብለሻል፣ ሩዋንዳም እዛ አለ። እንዲሁም ሌሎች አገሮች አሉ። ግን የኢትዮጵያ ሁኔታ ምንም እንኳን ከሌላ ቦታ መማር ብንችልም ማየትም ብንችል የኢትዮጵያ ሁኔታ ለየት ይላል እና ኢትዮጵያ የራሷ የእርቀ ሰላም ሀብቶች ያሏት የእርቀ ሰላም ሂደቶች ያሏት ናቸው። ብዙዎቹ አባቶቻችንና እናቶቻችን እኮ ዛፍ ስራ ዛፍ ጥላ ስር ሆነው ብዙውን ነገር ፈተውታል ድሮ። አሁንም እኮ አሁን በጌዲዮና በጉጂ ያልኩሽ ነገር ሌሎች ለራሳቸው መጠቀሚያ ባያደርጉት ኖሮ ሽማግሌዎቹ ሊፈቱት የሚችሉት ነገር ነው። ስለዚህ ህዝባችን የራሱ እውቀትም አለው የራሱም ባህላዊ ሀብት አለው። ያንንም መማር አለብን እኛ ያንንም ተጠቅመን በዛ ነው እንግዲህ ቋሚ የሆነ የእርቀ ሰላም መሳሪያዎችን ማድረግ የምንችለው። ከሌሎች ሀገሮች ላይ የተደረገው ላይ ጥናት ማድረጉ እና መካፈሉ ጥሩ ነው፣ ግን ኢትዮጵያ ለየት ያለ ሁኔታ ያላት ሀገር ናት እና ኢትዮጵያ በእነዚህ ሁለት ሶስት አመታት በደረሱት ሁኔታ መመዘን የለባትም ባይነኝ፣ እኔ ወደ ኋላ እየሄድን ህዝባችን እንዴት ለሌላ ሁሉ አዛኝ ህዝብ እንደሆነ መርሳት የለብንም። አንድ ምሳሌ ልንገርሽ። ይሄ ቤተ እስራኤላውያን ኢትዮጵያ ውስጥ ብዙ ኖረዋል። በኋላ ነው በደርግ ጊዜ ነው ወደ እስራኤል የተወሰዱት። እኛ ላባረርናቸው። አሁን እነሱም አገራችን ኢትዮጵያ ብለው እየመጡ ናቸው፣ እየሰሩ ነው አረቦች ነበሩ በብዛት ኢትዮጵያ ውስጥ አላባረን ናቸው። ነዳጅ ሲያገኙ ነው ወደዛ የሄዱት እና ኤርትራውያን ከኢትዮጵያ ሲሄዱ ብዙዎች ጎረቤቶች፣ ምኖች ሁሉ አልቅሰው ነው የሸኟቸው። ስለዚህ የኢትዮጵያ ሕዝብ ብዙ የራሱ የሆኑ ሀብቶች አሉት። በዛ ላይ ተመርኩዘን ይሄኛውን የእርቀ ሰላም ሁኔታ መስመር ለማስያዝና ዘላቂ የሆነ ሰላም ለማግኘት እርቅ ወርዶ በይቅርታ አብዛኛውን ነገር አልፈን እንደ አዲስ አገራችንን ለማደራጀት ነው አላማ። በጣም ነው የማመሰግነው። የኢትዮጵያ የእርቅ ኮሚሽን ፕሬዚደንት የኢትዮጵያ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ደምረው ሱራፌል፣ እግዚአብሔር ይስጥልን። እናመሰግናለን ስለ ጊዜው ከኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃን ኢየሱስ ደምረው ስራፌል ጋር የተደረገ ቃለ ምልልስ ነበር፣ አድማጮች የተከታተላችሁት። ትዝታንና እንግዳችንን ካርዲናል ብርሃን ኢየሱስን ለጊዜያቸው አመሰግናለሁ። አድማጮች ታዲያ የዚህ ተከታይ በሚቀጥለው ሳምንት ይቀርባል። አሁን በተለያዩ የኦሮሚያ ከተሞች የተቀሰቀሱት የሰሞኑ ግጭቶችና ያስከተሏቸው ጉዳቶች ዙሪያ የሚያጠነጥን የክርክር ፕሮግራም ነው እሰጥ አገባ በሰጥ አገባ በትላንትናው ምሽት የተጀመረ ቅንብር ተከታይ ነው ይዞ የቀረበው። አድማጮች የኦሮሞ ሚዲያ ኔትወርክ በእንግሊዝኛው ምሕጻረ ቃል ኦኤምኤን ስራ አስፈጻሚ ዲሬክተርና የኦሮሞ አክቲቪስቱ አቶ ጃዋር መሐመድ መንግስት መድቦለት የነበረውን ጥበቃ ለማንሳት የታለመ እርምጃ ሊወሰን ነው ሲል ለአደጋ ሊያጋልጠው የሚችል ሁኔታ መከሰቱን በመጥቀስ ባሳለፍነው ሳምንት መጀመሪያ ግድም በፌስቡክ ገጹና በድርጅቱ ኦኤምኤን ያሰማውን ጥሪ ተንተርሶ በኦሮሚያ የተለያዩ ከተሞች ደጋፊዎቹ ያካሄዷቸውን ሰላማዊ ሰልፎችና እነርሱንም ተከትሎ የተቀሰቀሱትን ግጭቶች እንዲሁም በሕዝብ ላይ ያስከተሉትን ጉዳት የሚዳስስ የሁለት ወገን የክርክር ፕሮግራም ነው። በትናንትናው ምሽት እልባት ካደረግንበት ጭብጥ ለሚንደረደረው ቅንብር እንግዶቼ ራሳቸውን በሚያስተዋውቁበት ነው የሚጀምረው። ዶኛ ዳባ ይባላለሁ ከአዳማ የህግ ባለሙያ ነኝ። ግን ወደ ሚዲያው አካባቢ ነው የሚሰራው እና ከኦቤን ጋር ነው የሚሰራው ሚዲያ እና ሚዲያ ነክ ነገሮች ላይ እሰራለሁ። ስለዚህ ይባላል። ቀድሞ ከአምቦ ዩኒቨርሲቲ ሊሶ ካምፓርት ማምር ነበረው አሁን ደግሞ ቶማሪና አንዳክታስ ኮም ላይ የራሴ ነጻነት ሚል ፕሮግራም አለ፣ በሱ አዘጋጃለሁ። የኢሜይሉን መልእክት መነሻ አድርጎ አቶ ስዩም ያቀረቡት ሀሳብ አለ እርስዎ ወደ ውስጥ እንመልከት። ይሄ ትክክለኛ መሰረት የለውም ነው የሚሉት። የማያሻማው ግን ሁለታችሁ የምትስማሙበት ብጥብጡ ከፍተኛ ጉዳት አድርሰዋል፣ የሰው ሕይወት ጠፍቶበታል፣ ዛሬ ላለውም የሕዝቦች ደህንነትና መረጋጋት አደጋ ደቅኗል። አንዴ ከጀመረ በኋላ ማንም ሊቆጣጠረው የሚችለው አለመሆ ሆኑ በሌሎች አገሮችም እንዳየ ነው። በትንሹ ተጀምሮ ነው ወደ ከፋ ሁኔታ የሚደርሰውና እስኪ እሱ ላይ ትኩረት አድርጋችሁ አንዳንድ ነጥቦችን እናንሳ። አቶ ስዩም ወደ እርስዎ ነው የምመጣው። ፌዴራል ፖሊስ የጥበቃ ሰራተኞችን የማንሳቱ እርምጃ የመንግስት መሆኑን ከዚህ ቀደምም ይደረገው የነበሩ ጥበቃዎችን የማንሳት ስራ እየሰራን ነበረ። ነገር ግን ሌላ አቶ ጀዋር ላይ የተደረገ ከበባ ሌላ ነገር አልተደረገም ብሎ አስተባብሏል። እርምጃው የተወሰደው የደህንነት ጥበቃ በመንግስት ይደረግላቸው የነበረው እሱ ራሱን የቻለ የሚያነጋግር ነገር ነው። ከውጭ ለመጡ የፖለቲካ ተቃዋሚዎች እና ሌሎች ታዋቂ ሰዎች ጥበቃ መንግስት አድርጓል ለደህንነታቸው። ነገር ግን ድንገት ለምን ተነሳ የሚለው እያወዛገበ ነው። ዛሬም ድንገትና ጠቅላይ ሚኒስትሩ ከሁለት ቀናት በፊት ከሰጡት አስተያየት ጋር መዛመዱ እሱ ላይ ምን ይላሉ አቶ ስዩም? የመጀመሪያው ነገር አንድ መሰመር ያለበት ነገር በዚህ ጉዳይ ላይ በባለቤትነት ማብራሪያ ሊሰጥ የሚችለው የፌዴራል ፖሊስ ነው። ጉዳዩ በቀጥታ የሚመለከተው የፌዴራል ፖሊስ ደግሞ በዚህ ጉድ- በእለቱ በዛ ምሽት ያለ አግባብ ምክንያቱም ትክክለኛውን የህግ አግባብ ባልተከተለ መልኩ ለአቶ ጀዋር መሀመድ የተመደቡትን ጥበቃዎች ለማንሳት የተደረገ ሙከራ የለም። አቶ ሽመልስ እንደ አንድ የክልል ፕሬዚዳንት በክልሉ ውስጥ የተፈጠረው ሁከትና ብጥብጥ ለማረጋጋት ሲሉ መግለጫ መስጠት ስለ ህዝቡን ለማረጋጋት ሲሉ ያሉት ማለት ስለነበረባቸው ያንን ተናገሩት እንጂ እሳቸው የተናገሩት ነገር የሌለ ነገር እንዲኖር አድርገው የሌለ ነገር ማለት ይሄ አቶ ዘዋር ሆን ብሎ በክልሉ ውስጥ ትና በጭብጥ ለማስነሳት አስቦ የሰራው ስራ እንጂ በቀጥታ እሱን ለማጥቃት የሚሄደ ወይም ደግሞ እሱ የተመሰቡትን የጥበቃ ስራት ሰዎች ማንሳትም አልተደረገም ነው የሚለው፣ ሲሆን የተሰራ ስራ የለም ያ የተደረገው በሙሉ ሆን ተብሎ የተቀነባበረ መረጃ ነው ማለት ነው። መልካም ለአቶ ብኛ እድል መስጠት አለብኝ። አቶ ብኛ እንዴት መሰለ? አሁን ከአቶ ስዩም ተሾነ እየሰማሁት ያለሁት ነገር በጣም ነገርዮን ወደ ሌላ መውሰድና የኦሮሞ ብሔርተኞች የሚለውን ጉዳይም ያየ ነው። ጥቂት የኦሮሞ ብሔርተኞች ብለን ባንወስዶ ይሻላል። ጠቅላላ የኦሮሞ ህዝብ ከዳር እስከ ዳር ማንም ሳያዘው ወደ ቦታ እየተንቀሳቀሱና በሞላው ኦሮሚያ ይሄን ነገር በሰላማዊ መንገድ በሰላምና በሰላም መንገድ ቁጣቸውን ለመግለጽ የወጡት በመንገድ ማለት ነው። ሁለት ደግሞ መታወቅ ያለበት ይሄን ነገር ማንም አላደረገውም፣ ማንም ይሄን ነገር አልሞከረም የሚባለውን ነገር ማለት ነው። የትኛውን እንደምናምን የሚራሴ ግራ ይገባኛል። ብዙ ነገሮችን ማየት እንችላለን። አንድ የፌደራል ፖሊሶቹም እዛ አካባቢ ላይ በመኪና እጅዋር ቤት ድረስ ሂዶ ብዙ ነገር እነሱን በአካል ጠርቶ ይውጡ በዚህ ሰዓት እሱ ሳይሰማ ማለታቸው፣ ከዛ በኋላ ደግሞ እነሱ ኢንቪ ስሉ የተቀዳውን ነገር ሁሉ በተጨባጭ እያለ ማለት ነው ያነጋገረው ኮማንደሩ ራሱ እያለ ይሄን ኤክስተርናላይዝ ማድረግና ከህዋት ጋር መያዝ ሌላ ሌላ ነገሮችን እንትን ማንሳቱ ተገቢ አይመስለኝም። ይሄ ነገር የሆነበት ምክንያቱ ምንድን ነው? ዲዋር ላይ ላይ በብዙ መንገዱ እንትኖች ይደረጉ ነበር ብዙ ጊዜ እና ከኦኤም ሚጋ ዘመቻ ሲከፈቱበት ነበር ብዙ ጊዜ፣ ግፊቶች በመፍጠር ማለት ነው። ዶክተር አብይ ፓርላማ ላይ እስከ መናገር ድረስ አድርሶት ነበረ። ጅዋርም ኤም ኢ ቲ ቪ ላይም ቀርቦ ኢንተርቪው ተደርጎ አንዳንድ እንትኖች የተደረጉበት ነገሮች አሉ። ጅዋር ላይ ሰክሪቲን ማንሳት ይቻላል ብሏል። እሱም ራሱ በየጊዜው የሚቀይሩበት ጊዜ አለ። ግን ከምሽቱ ስድስት ሰዓት እሱ በማይሰማበት አኳን ሰክሪቲ እንዲወጡ ማድረግ ማለት ምን ለመፍጠር ታስቦ ነበረ ይሄ ነገር የተደረገው? ይሄ እኮ ግልጽና ግልጽ የሚታወቀው አሁን ከዛ በኋላ የመጣውን ሳይሆን መንስኤው ምንድን ነው ነው በዛን ሰዓት የተፈለገበት ምክንያቱ ምንድን ነው ነው። አገራችን ላይ ብዙ ነገሮች በምርመራ ይፋ አይደረጉም እንጂ ይፋ ሊደረግ ይችላል። ይሄ ነገር የኦሮሞን ሕዝብ የመናቅ ነገር ይመስለኛል። ብዙ ጊዜ አቶ ስዩም ተሾመን እንትንም አነበዋለሁ ብዙ ጊዜ ፖስት የሚያደርጋቸውን ነገሮችና ይሄን ነገር ወደዛ ባናላክከው ይሻላል። እንደዚህ ባናላክከውና እዚህ ፊት ለፊት ብንነጋገር ያለውን ነገር እውነቷ ብንነጋገር ይሻላል። ሀያ ሰባት ዓመት ሙሉ የለመድነው ነገር ነው። ነገሮች ሲከሰቱ እዚህ ጋር ከመፍታት ይልቅ ማለት ነው ነገሮች ወደ ሌላ ማላከት። አሁን የአማራ ባለስልጣናቶችን እንደዚሁ ብዙ ሰዎች ህይወታቸውን እያጡ ነው፣ ሀገራችን ላይ ባልተለመደ መልኩ ባለስልጣናቶችን። ይሄ ነገር ሁሉ ሳይጣራ እከሌ ነው እንደዚህ ያደረገው እከሌ ነው አካል ኃላፊነቱን መውሰድ ያለበት ያሉትን ነገሮች ሳይታወቁ ብዙ ጊዜ እንደዚህ ነው የምናደርገው እና ነገሮችን ኤክስተርናላይ ወደ ዋናው ይሄን ድንገት ተከትሎ ወደ ደረሱትና አሳሳቢ ወደ ሆኑት ጉዳዮች ከመሄዴ በፊት ባጭሩ የሚመልሱት ካለ አቶ ስዩም ለእርስዎ እድል እሰጥ፣ አለበለዚያ ጥያቄ ላስከትል። አንድ ቅድም ማንሳት የምፈልገው ነገር የኦሮሞ ህዝብን ማሳነስም አይደለም፣ ደግሞ ሌላ ነገር አይደለም። እኔ የኦሮሞ ህዝብን በወሬ ወይም በሌላ ሳይሆን አብሬው ታግዬ አብሬው ታስሬ አብሬው ተሰቃይቼ ነው የማውቀው። መብቱ እንዲከበር ብዙ መስዋዕትነት የከፈሉ ሰሉ እንደ ነጀባ ወይም ሌሎች ውጭ ሊለገኝ አይገባም። የኦሮሞ ህዝብ እንደ ማንኛው ህዝብ ሁልነትና ፍትህን ይሻል። እዛ በዘለለ በውቀትና በብቅድስ አማካኝነት አሁን ያለውን የራሱን አመራር በዶክተር አብይ የሚመራውን መንግስት ለመገልበጥ የሚፈልግበት ምክንያት አይኖር ብዬ አምናለሁ። መልካም አቶ ጀዋር ላይ ተቃጣ የተባለው እርምጃ በመንግስት በኩል ቅድም ግራና ቀኝ ልዩነት ያላቸውን ሀሳቦች አንጸባርቃችኋል፣ አድማጮች ተከታትለዋል። ነገር ግን በአሳቻ ሰዓት፣ ትክክለኛ ባልሆነ ሰዓት ጥበቃ ሊያነሱ እርምጃ መንግስት ሊወስድ እኔም ያለ ጥበቃ መሆንበት ሁኔታ ተፈጠረ ነው ያሉት አቶ ጀዋር ሀሳቡን ብቻ ብንወስደው ያን ተከትሎ ለተወሰደው እርምጃ ተቃውሞ የወጣው ህዝብ የሀይል እርምጃም ተከትሏል። ደጋግማችሁ በሁለታችሁም በኩል እንዳነሳችሁት ዛሬም በየአካባቢው እያነጋገረ ያለው በርካታ ሰዎች ህይወት ጠፍቷል። እነኝን እንቅስቃሴዎች ተከትሎ በተቀሰቀሱ ግጭቶች ዘውግ የለየና ሃይማኖት ነክ የሆኑ በቤት እምነቶች ላይ የተነጣጠሩ ጥቃቶች ሁሉ ታይተዋል። የሰዎች ህይወት ጠፍቷል። ለዚህ ማን ሀላፊነት ይወስዳል? የሰው ህይወት መጥፋትስ ነበረበት ወይ? ተቃውሞ በሰላማዊ መንገድ ብቻ ለምን አልተገለጸም? አቶ ቤኛ፣ ልክ ነው ተቃውሞ አሁን ተቃውሞ በሰላማዊ መንገድ ነበረ በሰላምና በሰላማዊ መንገድ ብቻ ነበረ ደረግ የነበረው እና ህብረተሰቡ በሰላም መንገድ ነበረ ሲያደርግ የነበረው። አሁን ምንድነው? ኦሮሚያ ውስጥ በተለይ የሆነ ስታንዳፕ ሆኖ ያለ ነገር ይመስላል። ከኋላው ሌላ ነገር ያለ ይመስላል። የኦሮሞ ህዝብ እዛኔ በጠዋቱ ወጥቶ ማለት ነው፣ እሮብ ጠዋት በጠዋት ነበረ ተቃውሞን ሊያሰማ ይጀምረው። እኔ ያለሁበት አዳማ ከተማ ለምሳሌ ብንወስድ ማለት ነው በጠዋት የህብረተሰቡ ወጥቶ በሰላማዊ መንገድ ምንም አይነት ነገር ምንም ኮሽታ የህብረተሰቡ ሰላም ላይ አንዲት ነገር ሳይከሰት ነበር ህብረተሰቡ እንዲያን ነገሮችን መግለጽ የጀመረው ነው። ከዛ በኋላ ነው ነገሮች መልካቸውን መቀየር የጀመሩት። ይሄ ደግሞ ምንድን ነው የኦሮሞ የኔ የምለው ሰው የኔ የምለው ሰው ስለተነካበት ነው። የኦሮሞዎች እንቅስቃሴ ጀመረው አንዳንድ እንትኖችን ሰላም ተቃውሞን መግለጽ ጀመረው። በዛን ሰዓት ለምን ይደረጋል እኔ የሚለው ሰው የእኔ ታጋ የሚለው ሰው ላይ ለምን በዚህ አይነት ነገር ይደረጋል የሚለው በሰላማዊ መንገድ መግለጽ ጀመረ። የደረሰቡ ከዛ በኋላ ግን ማንም የኦሮሞ ይሄኛውን ነገር ነበረ እየገለጽ ያለው በሰላማዊ መንገድ። እዚህ ግን ለምሳሌ አዳማ ላይ ብንወስድ ድራ የኦሮሞ በአገሩ ላይ የራሱን ሀሳብ ተቃውሞውን መግለጽ ይችላል። ግን ሌላ አካል በተቀናጀ ስለታማ ነገር ይዞ እንደዚሁ አደባባይ ወጥቶ ከኦሮሞ ሕዝብ ጋር ሌላ አይነት ግጭት መፍጠርን ምን አመጣው ነው ጥያቄው። የኦሮሞ ሕዝብ ውስጥ እንደዚህ አይነት ነገር ውስጥ አልገባም፣ ግን ሌላ አካል ምኑ ተነክቶበት ነው? ማን ነክቶት ነው? እንደዚህ አይነት ስለመታማዊ ነገር የጦር መሳሪያዎችን ይዞ ወጥቶ ህብረተሰቡ ላይ ችግር እንዲደርስ የተደረገው፣ ሌላ አካል ከኋላው አለ። ማህበራዊ ሚዲያዎች ላይ የምናያቸው ነገሮች አሉ። አሁንም ይቅርታ ያድርግልኝና እነ ስዩም ተሾመኝ ጨምሮ ማለት ነው እያስተላለፉት ያሉት ነገር እንደዚህ አድርጎ የሚሉት ነገሮችን እያንዳንዱን ነገር እንዲፈታ አገራችን የተለያዩ ብሔር ብሔረሰቦች ሀገር ነች። የተለያዩ ሃይማኖቶች ያለበት ሀገር ነች። ይሄ ነገር ሁሉ ችግሮች ሲከሰቱ ችግሮች ለምን ተከሰቱ ሊከሰቱ ይችላሉ። ግን ይሄ ሁሉ ባለበት አገር ግን እንዴት ችግሩን መፍታት ይቻላል የሚለውን ነገር ነበር መታሰብ ያለበት መደረግም ያለበት እንጂ ነገሮቹን ብዙ ጊዜ ማለት ነው ኤክስተርናላይዝ አድርጎ ሌላ ቤንዚን መጨመር እሳት ላይ የሚደረገው ነገር ትክክል አይደለም። ይሄ ነገር ከመከሰቱ በፊት የሚያሳዩ አዝማማዎች አሉ። አንዱ አካልን የመጠበቅ ጥበቃ የማድረግና ይሄ ነገር የኦሮሞ ህዝብ ብቻውን እየገለጸ ባለበት ቦታ ላይ ሌላው ሲወጣ እንደዚህ አይነት ግጭቶች እንደሚከሰቱ ይታወቃል። የጸጥታ መዋቅሩ ይሄን ነገር ቀድሞ ማወቅና ቀድሞ መከላከል መቻል አለበት። መልካም እና ነው የሚለው አ መልካም አቶ በኛ ወደፊት የሚያስኬዱ መሆን ያለባቸው ነገሮች ላይ የየበኩላችሁን ትላላችሁ። አቶ በኛ በተናገሩት ላይ አቶ ስዩም የእርሶ ነው ተራው፣ በበኩሎ የሚያዩበትን እንውሰድ። በመጀመሪያ ደረጃ ይሄ ነገር ለምን ተፈጠረ በሚለው ቅድም በዝርዝር ፈጥሼዋለሁ። ይህ ነገር የተፈጠረው በዋናነት بن لا هنا وبديلها كلها يد نفس في مثل يا يتهم كله በሚኖሩ ሌላ ብሔር ተወላጆች ላይ ጥቃት እንዲደርስ ቅስቀሳ ስላደረገ ጥሪ ስላቀረበ የተፈጸመ ነገር እንጂ ሌላ ምክንያት አይደለም በጠያቂነት ከተባለ ጥያቄ መሆን ያለበት ለዚህ ችግር መንስኤ የሆኑት ይህ ችግር አቀናብረው የሰሩት የህወሀት ከፍተኛ ባለስልጣናትና አቶ ጀዋር መሀመድ እንጂ ሌላ አካል አይደለም የዚህ ችግር መንስኤው ይሄ ጉዳይ እንዲፈጸም አቅደው ተቀናቸው ተግባራዊ ያደረጉት

مواليد عطينية هون، وأنا أتمنى أن أكون أنا أتمنى أن أكون أنا أن أكون أنا أتمنى أن أكون أنا أن

መልካም እንግዲህ ግራና ቀኝ ጠበቅ ቅርታ አንዲ ተሳ ብቻ። እሺ፣ ባጭሩ አንዲ ተሳ ብቻ። ይህ መሰረተ ብስ የሆነውን ነገር አንድ ይሄ ህዋት ና ጀዋር ናቸው ተጠያቂ መሆን ያለባቸው። ና ህዋት የምለው ህዋትን እኮ ከስልጣን ላይ አሽቀንጥሮ የጣለው በዋናነት ቄሮችን በማስተባበር እኮ ጀዋር ነው። ይህ መሰረተ ብስ የሆነ እንትን ይመስለኛል፣ ይሄ ቴሲሱ ራሱ ማለት ነው። እንደዛ ይመስለኛል። ምክንያቱም ጀዋር እንዴት ነው ከትግራይ እንትኖች ጋር ህሊቶች ጋር ከትግራይ ጋር ስልጣናት ጋር ሁኖ እንደዚህ አይነት ነገር ሊያደርግ ምችል ይሄ እንደውም የጁዋር ብልጠት እኔ ጭምር ማለት ነው፣ ላላም ነው የምችለው። ነገር ምንድን ነው? ነገር ዬው ባይቀዳ ኑሮ ማለት ነው፣ ስ አካል እኮ ነው ናጥለ ውጣ ያለውን እኮ ነው ራሱ የመደበውን የሰክሪቲ አካል ናጥለ ውጣ ያለው እኮ ራሱ ኮማንደሩ እኮ ነው። ይሄ ሁሉ ነገር ተቀርቶ እያለ ማለት ነው የጁዋር ብልጠቱ ራሱ እዚህ ጋር ነው እንጂ እኛ ያልተጻፈውን ስናነቦት ጀዋርን ተጠያቂ ለማድረግ የሚደረገው ነገር ምንም ውሀ የሚያነሳ ነገር አይመስለኝም። እና ይችን ለመናገር ነው ወዳጀ አንተ ጀዋርን ከምታቆ በላይ እ ጀዋር ጋራ ስለምታወቃለ ወዳጀ ነው። አብረን ስንታገል ነበር፣ አብረን ስንሰራ ነበር። የእሱ መሰረተ ዓላማ ህወሀት በማስወገድ ረገድ ኦፍኮርስ እሱ አስተዋጽኦ ትልቅ አስተዋጽኦ አበክቷል። ያንንም ብቻውን ሳይሆን እሱም የሚሰጣሆን እኔ ወደ ሰውነ ስንሰራ ነበረ። የእሱ መሰረታዊ ችግር ህወሀት ከተወገደ በኋላ በህወሀት ቦታ ራሱ ነው የሚፈልገው ሌላ የኦሮሞ የበላይነት ምትን ማስረጥ የምትፈልግ በዚህ ደግሞ ሌላ የኦሮሞ ሰው ማስወገማስወገም እየሰራ ያለ እና አቶ ስዩም ለአቶ ስዩም ጥያቄ ያለኝ እንደው እ እንደው አሁን ማለት ነው ይሄ ነገር ስለተፈጠረ ብቻ ነው ወይንስ? እንደዚህ አይነት ዶክተር አብይን ስርዓት እንደዚህ በጋፊ ሆኖ የተገኙት በምን ምክንያት ነው? ይሄ ስለተፈጠረ ብቻ ነው ወይስ እንዴት ነው አቋም እዚህ እንትን ያደረጉት አቋም መቀየር ያደረጉት ንዴት ነው። ቆይ ጉዳዩ እኔ በማን የማንም ደጋፊ አይደለሁም። እኔ ለሰው ልጅ መብት ሰብአዊነት ነው የምከራከረው። በኩልነት መርህ ነው ማምለው የማንም የበላይነት የሚሰፍን አልፈልግም። ሁላችንም በአብሮነት የሚኖሩባት ሀገር እንድትኖረ እንፈልጋለን። ይህ ደግሞ የእኔ ብቻ ሳይሆን የኢትዮጵያ ሕዝብ የኦሮሞ ሕዝብ ጥያቄ ስለሆነ የሁላችን ማንም የማምንበት መስፈታዊ መርህ ለሆነ መልሰ ነው የምከራከረው። መልካም፣ እንግዲህ ክርክሩ ይቀጥላል በያላችሁበት። ነገር ግን ወደፊት የሚያስኬዱ አማራጮች ዛሬ ካለው ሁኔታ ቀደም ብለን በመግቢያውም እንደጠቀስ ነው እጅግ አደገኛው ሁኔታዎች በቀላል ድንገቶች በጥቂት ሰዎች ሞት ነው የጀመሩት። የሌሎች አገሮች ጥሩ ያልሆኑ ምሳሌዎች አሉ። ጎረቤት ሶማሊያን ምሳሌ ልንወስድ እንችላለን። ሩዋንዳ እንደ አውሮፓውያን ዘመን አቆጣጠር 1994 የተካሄደው እልቂት ጥሩ ምሳሌ አይደለም። አንዴ ከተጀመረ በኋላ ማቆሚያ ላይ ኖረው ይችላል ማንም አቅም ላይ ኖረው ይችላል መሪነን የሚሉትም ግራና ቀኝ የተሰለፉትን ጨምሮ እንዲህ ያለው አሳሳቢ ነገር ላይ በእርግጥም ሰላማዊ ሁኔታ እንዲፈጠር የሚፈልግ ሰው ሀሳብ አላችሁ አቶ ቤኛ እርሶን ላስቀድም ክርክሩ ሰጣ ገባ ይቀጥላል አድማጮች ቀሪውን በሚቀጥለው ሳምንት እናቀርባ ሰላም ደህና ደሩ